Drop, way. those heroes remind us that the west was saved እነዚያ ጀግኖች ምዕራቡ ሊድን የቻለው በአርበኞች ደም መሆኑን ያስታውሱናል። እናም እያንዳንዱ ትውልድ ተነሥቶ የመከላከል ኃላፊነት እንዳለበት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ድምፅ ነው የሰማ ነው። ፕሬዚደንቱ ዛሬ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር አብረው ተወያይተዋል። በዚህም ላይ በእለቱ አብይ ርዕስ ዘገባ ይኖረናል። ጤና ስትል እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ ሰኔ 30 ቀን 2009 ዓ.ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና ቆንጂት አየነው ነን። አብረናችሁ እናመሻለን። ፕሮግራማችንን የሚያቀናብርልን ንጉሱ ታምሬ ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ አርብ ከሩሲያ አቻቸው ቭላዲሚር ፑቲን ጋር በተለያዩ ጉዳዮች ላይ ጥቅስ ተወያይተናል ሲሉ አስታወቁ። ወደፊትም ሁለቱንም ሀገሮቻችንን የሚጠቅም ስራ እንሰራለን ብዬ ተስፋ አድርጋለሁ ብለዋል። ሚስተር ትራምፕ ከፕሬዚደንት ፑቲን ጋር ለመጀመሪያ ጊዜ በግንባር ተገናኝተው ወደ አካሄዱት ውይይት ከመግባታቸው አስቀድመው ፕሬዚደንቱ በሰጡት ቃል ለሩሲያና ለዩናይትድ ስቴትስ ወደፊትም ብዙ አዎንታዊ ነገሮች እንደሚከናወኑ ተስፋ አድርጋለሁ ነው ያሉት። የሁለቱ መሪዎች የፊት ለፊት ንግግር ጀርመን ሃምቡርግ ላይ ከሚካሄደው የጂ ሀያ የመሪዎች ጉባኤ ላይ ትኩረት ንብረቱን ተሻምቶ ውሏል። ለዓለም አቀፍ ዲፕሎማሲ አዲስ የሆኑት ሚስተር ትራምፕና ከ17 ዓመታት በፊት ከመንፈንቅለ መንግስት በማይተናነስ መንገድ የክሬምሊንን ስልጣን የጨበጡት የቀድሞ የሀገሪቱ የስለላ ድርጅት የኬጂቢ ወኪል የነበሩት ፑቲን ስብሰባ ብዙ ፍንጮችን የሚሰጥ በመሆኑ ትኩረት ስቦ ውሏል። የሩሲያው መሪ ለድርድር የሚገጥማቸውን ወገን ግራ የሚያጋቡ ናቸው የሚል ስም አላቸው። ታዛቢዎች የሁለቱን መሪዎች ስብሰባ እንዴት እንደሚነጋገሩም ጭምር በአንክሮ እየተከታተሉ ቆይተዋል። ፑቲን ከቀድሞ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ጋር የሻከረ ግንኙነት እንደነበራቸው ሲታወስ፣ ሚስተር ትራምፕ ከሩሲያ ጋር ግንኙነታችንን ለማደስ እፈልጋለሁ ሲሉ በተደጋጋሚ መናገራቸውም ይዘነጋ አይደለም። ሩሲያ በዩናይትድ ስቴትስ ፕሬዝደንታዊ ምርጫ ጣልቃ ስትገባ የእሳቸው የምርጫ ዘመቻ ተመሳጥሮ እንደሆነ ምርመራው በቀጠለበት በአሁኑ ወቅት ነው ሁለቱ መሪዎች የተገናኙት። ትራምፕ ጉዳዩን ሚስተር ትራምፕ ሚስተር ፑቲን ላይ ያነሱባቸው ይሆናል ነገር ግን ብዙ ትኩረት የሚሰጡት አይመስልም ሲሉ ቀደም ብለው የዋይት ሀውስ አማካሪዎቻቸው ተናግረው ነበር። በዩናይትድ ስቴትስ ኮንግረስ የሁለቱም ፓርቲዎች አባላት በበኩላቸው ትራምፕ በዚህ ጉዳይ ፑቲንን ውጥር አድርገው መያዝ አለባቸው ሲሉ አሳስበዋል። በዚህ ሳምንት ሪፑብሊካኑ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ አባል አደም ኪንስገር ትራምፕ ፑቲንን በዩናይትድ ስቴትስም ሆነ በሌላ ሀገር ምርጫ እጃቸውን ማስገባታቸውን እንዳይቆሙ ካልነገሯቸው ቀውጢ ነው መፈጥረው ማለታቸው ተጠቅሷል። ፕሬዝደንት ትራምፕ ትናንት ዋርሶ ውስጥ ከፖላንድ ፕሬዚደንት አንድሬዤ ዱዳ ጋር ሆነው ባደረጉት ጋዜጣዊ ጉባኤ የሩሲያን ጣልቃ ገብነት በተመለከተ ሲናገሩ ድርጊቱን የፈጸመችው ሩሲያ ትመስለኛለች። ግን ምናልባት ሌላ ሰው ወይም ሌላ ሀገርም ሊሆን ይችላል ማንም አያውቅም ነበር ያሉት። ሁለቱ መሪዎች የተገናኙት ጀርመን ውስጥ በተከፈተው የጂ 20 ቡድን አባል ሀገሮች የመሪዎች ጉባኤ ጎን ሲሆን፣ ከተማዋ ሁከት በቀላቀለ የተቃውሞ ሰልፍ ተናውጣለች። ጉባኤው ይህ ነው የሚባል ብዙም ውጤት እንደማይጠበቅበት ሲነገር አዲሱ የዩናይትድ ስቴትስ አስተዳደር አግላይና ቅድሚያ ለራሳችን ጥቅም ወደሚል አቋም እያመራ ነው በሚሉ ወገኖች ዘንድ ብዙ ጭንቀት እንዳለ ተጠቁሟል። ይህ ነው የሚባል መግባባት ይኖራል የሚል ተስፋ የሌላቸው የአስተናጋጇ የጀርመን ቻንስለር አንግላ መርከል መሪዎቹ ከእኔ ይቅር አቀራረብ መስማማት ላይ እንዲደርሱ ተማጽነዋል። ያሉትን ከባድ ዓለም አቀፍ ፈተናዎች እናውቃለን ነው ያሉት አንግላ መርክል። ከጊዜ ጋር እየጠጣደፍን በመሆኑም፣ መፍትሄ የሚገኘው ከኔም ይቅር ከኔም ይቅር ለመባባል ዝግጁ ከሆነ ብቻ ነው ብለዋል። ከተቀራረብን፣ ነገር ግን ይህንን ግልጽ አድርጌ ነው የምናገረው ካሉ በኋላ ከልክ በላይ ተጽዕኖ እንዲደረግብን መፍቀድ ግን የለብንም ብለዋል አንግላ መርክል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቡድን ሀያ ይቅርታ፣ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቡድን ሀያ በመባል የሚታወቁት ከዓለም በኢኮኖሚ የበለጸጉ ሀገሮች ጉባኤ ለመሳተፍ በጀርመኗ የወደብ ከተማ ሃምቡርግ በገቡበት ወቅት ግጭት ተነስቷል። ፖላንድ ላይ የተሳካ ጉብኝት ካካሄዱ በኋላ በቡድን ሀያ ጉባኤ ላይ ግን ከባድ ሁኔታ ይጠብቃቸዋል ነው የሚባለው ከቻይና እና ከጀርመን እንዲሁም ከሩሲያ መሪዎች ጋር መነጋገርን ያቀፈ ነው ጉብኝታቸው። አከራካሪ ጉዳዮች ይኖራሉ ሲል ዘጋቢያችን ሉዊ ራሚሬዝ ከሃምበርግ ጀርመን በላከው ዘገባ ጠቅሷል። አዳነች ፍሳዬ ታቀርበዋለች። ሃምበርግ ላይ የነበረው ሁኔታ ትራምፕ የሞቀ አቀባበል ካገኙበት የፖላንድ ጉብኝት የተለየ ነበር። የቡድን ሀያ ጉባኤን የማሰናከል ዓላማ ያላቸው በብዙ ሺህ የሚቆጠሩ ግራ ዘመም ተቃዋሚዎች ተሰልፈዋል። ፖሊሶች በውሃ ግፊትና በቆመጥ ገብተውባቸዋል። ተቃዋሚዎቹ የዩናይትድ ስቴትስ መሪ እስከሚገቡበት ጊዜ ድረስ ለብዙ ቀናት በአካባቢው ሰፍረው ቆይተዋል። አልማ ወንደር የተባሉ ተቃዋሚ በትራምፕ ላይ ያላቸውን አመለካከት ገልጸዋል። አመለካከቴ ምንድን ነው? በዓለም ደረጃ ያለውን ቀውስ አያያዝ አስመልክቶ ዶናልድ ትራምፕ የጠላቶቻችን ተምሳሌት ናቸው። ሃምበርግ በታሪኳ የግራ ክንፍ ጸረ ከበርቴ ስርዓት ተቃውሞ ማዕከል ነች። የጀርመን ቻንስለር አንጌላ መርከል የተከላካይነትን ማለት በአገር ውስጥ ኢንዱስትሪ ላይ ማትኮርን አስመልክቶ ያላቸውን አቋም ሲገልጹ ሃምበርግ ላይ የሚታየውን ዝንባሌ የግልጽነት ተምሳሌት አድርገው ያቀርባሉ። በቡድን ሀያ ጉባኤ ላይ የብዙ ሀገሮች ግንኙነት ማጠናከር ላይ ባለን ፍላጎት አንድነት ያለን ይመስለኛል። ግልጽ የሆነ ማህበረሰብ በተለይም በንግድ ዝውውር በኩል በር መክፈትን አስመልክቶ ማለት ነው። የጀርመን የውጭ ጉዳይ ሚኒስትር ፕሬዚደንት ትራምፕ የጀርመን የንግድ መትረፍረፍን በሚመለከት ያላቸው ተቃውሞ ከአሜሪካ ጋር ወደ ንግድ ጦርነት ሊያመራ ይችላል የሚል ስጋት እንዳላቸው ፕሬዚደንት ትራምፕ ጀርመን ከመግባታቸው በፊት ተናግረው ነበር። በብዙ ሺህ የሚቆጠሩ ጸረ ከበርት የስርዓት ተቃውሞ ሰልፈኞች የበለጸጉት ሀገሮች ጉባኤ በሚካሄድባት ሀምበርግ ተሰባስበዋል። የጀርመን ፖሊስ በበኩሉ ግጭት እንደሚኖር በመገመት ዝግጅት አድርጓል። በብዙ መቶዎች የሚቆጠሩ እቤት የተሰሩ መሳሪያዎችን አግሯል። ጀርመን ውስጥ የተጀመረው የመሪዎቹ ጉባኤ ፍልሰትንና የአየር ንብረት ለውጥን ጨምሮ በበርካታ ዋና ዋና ጉዳዮች ላይ ሲመክር ይቆያል። ጀርመን የጂ ሀያ ቡድን አመታዊ ሊቀመንበርነቷ ወቅት ባቀረበችው ደ ከምፓክት ፎ ዊዝ አፍሪካ በተባለው መርሃ ግብር ላይም ይነጋገራሉ። ይህ እቅድ በአፍሪካ በግብርናው ጨምሮ በሁሉም ዘርፎች መዋለ ነዋይ እንዲፈስ በማበረታታት የስራ እድሎችን ለመፍጠርና ፍልሰትን መቀነስ ላይ ያነጣጠረ ነው። በመጨረሻም ግብጽ ሰሜናዊ ሲናይ ውስጥ በአንድ ወታደራዊ የፍተሻ ኬላ ላይ አጥፍቶ ጠፊ ባደረሰው ፍንዳታ ቢያንስ አስር ወታደሮች ገደለ። የግብጽ ባለስልጣናት እንደገለጡት ጥቃቱ የደረሰው ወደ ራፋ ከተማ በሚወስደው ጎዳና ላይ ያልፉ የነበሩ ሁለት መኪናዎች ፍተሻው ኬላ ላይ ሲደርሱ ፈንድተው ነው። በጠቅላላው የሞቱት እና የቆሰሉት ወታደሮች ቁጥር 26 መሆኑን የግብጽ የጦር ሰራዊት ባወጣው መግለጫ አስታውቋል። ለጥቃቱ እስካሁን ማንም ኃላፊነት አልወሰደም። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ አሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶች ያንዱን ለቅምሻ አሁን ዛሬ አምስተኛ ቀኔ ነው ቅሬታ ለማሰማት ማለት ነው። ብሄር ወረቀቱን ጭራሽ ቀዳደው ጥለውታል። ሰውንም በጣም ሊማረርና ሊቻለው ወደፊት ምንድን ነው የሚመጣብን? ነው ሰው ያላገኘውን ነገር እንዴት ነው የሚከፍለው? ያለ አግባብ ግብር ተጥሎብኛል በማለት ምሬቷን የገለጸች የአዲስ አበባ ነዋሪን ድምፅ ነው የሰማ ነው። በኋለኛው ዝግጅታችን ላይ ዘገባ ይቀርብበታል። አሁን የምሽቱ አብይ ርዕስ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት በዋርሶ ፖላንድ ባደረጉት ንግግር የምዕራባውያን እሴት ለጥቃት ኢላማ ሆኗል፣ ምዕራባውያን ግን ለመከላከል ዝግጁ መሆናቸው አጠያያቂ ነው ብለዋል። በዚህ በሁለተኛው የአውሮፓ ጉዟቸው በተለይ ሩሲያ ላይ የተቃጣ በዩክሬንና በሶሪያ የማነጋት እርምጃ ያሉትን ጨምሮ ጠንከር ያለ ንግግር አሰምተዋል። ከዋርሶ ሄንሪ ሪጅዌል የላከውን ዘገባ ትዝታ በላቸው ታቀርባለች። ፖላንድ ቃል እንደ ገባችው ሕዝቧ ለፕሬዝደንት ዶናልድ ትራምፕ ሞቅ ያለ አቀባበል አድርጓል። በዋርሶ ዐመፅ ጊዜ ናዚን ሲዋጉ ለተሰዉት ዜጎች ከቆመው ሐውልት ፊት ለፊት ባደረጉት ንግግር ፕሬዝደንቱ አስተናጋጇን አገር አወድሰዋል። እነዚያ ጀግኖች ምዕራቡ ሊድን የቻለው በአርበኞች ደም መሆኑን ያስታውሱናል። እናም እያንዳንዱ ትውልድ ተነስቶ የመከላከል ኃላፊነት እንዳለበት መሰረታዊው ጥያቄ አሉ ፕሬዝደንት ትራምፕ። መሰረታዊው መመለስ ያለበት ጥያቄ ምዕራቡ ዓለም ራሱን የማትረፍ ጽናትና ፍላጎት አለው ወይ? እሴታችንን ሊጋሩ የሚፈልጉና ሕዝባችንን የሚወዱ አዳዲስ ዜጎችን ሁልጊዜም እንቀበላለን። ሆኖም ለአክራሪ ጽንፈኞችና አሸባሪዎች ድንበራችን ዝግ ነው። በብዙ ሺዎች የሚቆጠረው አድማጭ ሕዝብም የፕሬዝደንቱን ንግግር ሞቅ ባለ ጭብጨባ ተቀበለ። በአብዛኛው የፖላንድ ዜጎች የአንዳንድ ሙስሊም አገሮችን ስደተኞች አንቀበል የሚለውን የፕሬዝደንት ትራምፕ ሐሳብ ይደግፋሉ። ፖላንድ ድርሻዋን የሙስሊም ስደተኞችን እንድትቀበል የሚለውን የአውሮፓ ኅብረት ጥያቄ አይፈቅዱም። በዋርሶው ንግግራቸው የፕሬዝደንቱ የሰላ ትችት ያነጣጠረው ማስኮ ላይ ነው። We urge Russia to cease its destabilizing activities in Ukraine and elsewhere. ሩሲያ በዩክሬንና በሌሎች አገሮች የማበጣበጥ ድርጊቷን እንድታቆም፣ ሶሪያና ኢራንን ጨምሮ ጠባጫሪ የሆኑ አገሮችን ከመደገፍ እንድትቆጠብ እናሳስባለን። ፕሬዚዳንት ዶናልድ ትራምፕ ለሰሜን አትላንቲክ ቃል ኪዳን አገሮች ኔቶ መክፈል ያለባትን ገንዘብ ፖላንድ በማጠናቀቋ አድንቀው ወዳጅ አገሮች የድርሻቸውን እንዲወጡ ዩናይትድ ስቴትስ መወትወቷ የተሻለ ውጤት እያስገኘ ነው ብለዋል። ከዚያም በተጨማሪ ለፖላንድ የተፈጥሮ ጋዝ በመሸጥ አገሪቱ ሩሲያ ላይ ያላትን መተማመን እንደሚያስቀሩም ተናግረዋል። ዜናዎች ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። አብራቸውን ቆዩ። ተከታዩም እዚያው ጀርመን ሃምቡርግ የሚያቆየን ነው፣ ከዚሁ ከመሪዎች ጉባኤ ጋር ከተዛመደ ርዕሰ ጉዳይ ጋር የተያያዘ ነው። የጉባኤው አስተናጋጅ ሀገር ብጥብጥ የተቀላቀለ ተቃውሞ እንቅስቃሴም እያስተናገደች ነች። አሉላ ከበደ ያንድ የአካባቢው ነዋሪ የሆኑ ጋብዞ ስለ ሁኔታው ጠይቋቸዋል። ሸረፍዲን በጀበል ይባላለሁ ያለው ሀምቡርግ ነው የምኖረው። ላለፉት አስር ዓመታት ሀምቡርግ ከተማ ውስጥ ነው። አመሰግናለሁ። አቶ ሸረፍዲን እርስዎ በሚገኙበት ሀምቡርግ ጂ ሀያ በመባል የሚታወቁት የዓለም ሀያ ታላላቅ ሀገሮች ቡድን የሚያደርገው ስብሰባ ከመጀመሩ አስቀድሞ ትናንትና ማታ ጀምሮ ብጥብጥ ጭምር የተቀላቀለበት ሰላማዊ ሰልፍ እየተካሄደ ነው። ጉዳትም እንደደረሰ ፖሊስ ሰላማዊ ሰልፈኞቹን ለማስቆም የሚወስደው እርምጃ ጨምሮ ይታያል። አካባቢው ያለው ሁኔታ ምን ይመስላል? ከትላንት ጀምረው ያለውን ሁኔታ ይግለጹልን። ከትላንት ጀምሮ የማየው ነገር እዚህ ሁሉም በፍቃድ የሚካሄድ ሰላማዊ ሰልፍ ነው። በሰዓት ተከፋፍሎ ይካሄዳሉ። ትላንትና ወደ ማታ ግን በተወሰነ አካባቢ ላይ ሰላማዊ ሰልፈኞች ድንጋይ መወርወር፣ ጭስ በመልቀቅ እንዲሁም ድንጋይ፣ የተለያዩ ነገሮች መውረን መኪናዎች ሲያቃጥሉ ነበር ታይቷል። እኔም በአካባቢው አለፍ ብዬ ትንሽ አይቼ ሁኔታው አስጊ ስለነበር ቶሎ ከዛ ቦታ ለቀን ሄደን። ከሮብ ጀምሮ ሰላማዊ ሰልፍ ይካሄዳል። የሚካሄደው ሰላማዊ ሰልፍ ብዙ ሰላማዊ በሆነ መንገድ ነው። ትላንትና ግን ረብሻ የተቀላቀለበት ነበር። ፖሊስም ይህን ለማስቆም ያው በቴሌቪዥን እንዳያችሁት እርምጃ ይወስድ ነበር። ከዛ በተረፈ ግን በብዛት ሰላማዊ ነው። አቶ ሸረፈዲን፣ እነኚህ የሰላማዊ ሰልፈኞች ድንጋይ የሚወረውሩት በማን ላይ ነው? ሰልፈኞቹ ራሳቸው ጀርመናውያን ናቸው? ጀርመን የሚኖሩ የሌሎች ሀገር ዜጎች አሉባቸው የውጭ ሰዎች ናቸው እንደው በርቀት እርሰው ሲታዘቡ እነማን ናቸው የሚወረውሩት ድንጋይም ሆነ መኪኖችን ሲያቃጥሉ በማን ላይ ነው ያንን ቁጣ እየገለጹ ያሉት ስለምንስ ይመስሎታል ያ ይሄ የጂ ፍራንሲስ ስብሰባ ሀምቡርግ ላይ መካሄዱን ከሁለት ወራት ጀምሮ ተቃውሞ ሲሰሙ ነበር የፖሊስ መኪኖችም ከዛ በፊት ተቃጥሏል አምስት ስድስት መኪኖች ተቃጥሏል መፈክሮች ይታያሉ ጽሁፎች ይወጣሉ እነዚህ ሰብሳቢዎች ለአለም የሚያደርጉት አስተዋጽኦ የለም ከሮናልድ ትራምፕ የምንጠብቀው የለም ከፑቲን የምንጠብቀው የለም ከኤርዱዋን የምንጠብቀው የለም እነዚህ ለአለም ሰላም ሆነ አለም አሁን ሰዓት ያለውን ችግር ለማስወገድ የሚያደርጉት አስተዋጽኦ የለም። ችግሩን ከማባባስ ውጭ፣ እነዚህ የችግሩ ምክንያት እንጂ የችግሩ መፍትሄዎች ሊሆኑ ስለማይችሉ እኛ ከተማ ውስጥ እነዚህ ሰዎች እንዲመጡና እዚህ ስብሰባ እንዲያደርጉ አንፈልግም ነው። ይህን የሚያደርጉት ያው፣ እነዚህ በተለይ የሌፍት ፖለቲከኞች በብዛት አሉ። ግራ ዘመንተኞች የሚበዙበት አካባቢ አለ። ስብሰባ የሚካሄደው በአጋጣሚ ሆነው እዛ ሰፈር ውስጥ። እነዚህ ሰዎች ደግሞ የፖለቲካ አመለካከታቸው በጣም ከፍተኛ አክቲቭ ፖለቲከኞች ናቸው በብዛት ይህንን ነገር ሲያስተባብሩ ከሁለት ሶስት ወራት ጀምሮ ሲዘጋጁበት ነበሩ። እነሱ ናቸው። በዛ ጀርመኖች ናቸው፣ ደጋፊዎች ያላቸው ከበርሊን ከተለያየ ከተሞች ትላልቅ ከተሞች ለድጋፍ የመጡ ሰዎች አሉ። አንድ ላይ ተሰብስቦ ነው የሚያደርጉ። ድንኳን ይዞ መጥቶ ውጭ የሚያድሩ አሉ። ውጭ እንዳያድሩ የተከለከሉ አሉ። ቢሆንም እነዛ ሰዎች ያደርጋሉ። ይሄ ትንሽ ሀይልና ፍቃድን እምቢ ማለትም ይታይበታል። እንቢተኝነትም ለማሳየት ይደረጋል ይደረጋል። ፖሊሴን ሬዚስታንስ ለማቆም ጭስ ይበትን ነበር። አስለቃሽ ጭስ ይረጭ ነበረ ፖሊስ እና በውሃ ሊበትን ሲሞክር ይታይ ነበረ። አቶ ሸረፈዲን ቅድም እንዳሉት ይሄን ጉባኤ ዓመታዊ ጉባኤ ነው። በተለያዩ ሀገሮች ይካሄዳል። ወደ ከተማቸው እንዳይመጣ በተለይም ደግሞ አሁን ካሉ በዓለም ዙሪያ ከሚታዩ ሁኔታዎች ጋር አያይዘው ሁሉም ሀያዎቹም ሀገራት መሪዎች ሳይሆኑ በተለይ የተመረጡ መሪዎች ላይ የተነጣጠረ ይመስላል ከገለጣው የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ የሩሲያው አቻቸው ጠቅላይ ሚኒስትር ቭላዲሚር ፑቲን እንዲሁም የቱርኩን መሪ ጠቅሰዋል። አዎ ሁለቱ መሪዎች የራሻና ና የአሜሪካ መሪዎች ሱፐር ፓወር ስለሆኑ። በአሁን ሰዓት ጀርመን ያው እኔ እንደማየው እና እንደማነበው ትንሽ ህዝቡ የማይፈልጋቸው ሰዎች እንደሆኑ ግልጽ ነው። ይሄንን ነው የሚያሳየው። ሰው እነዚህን ሰዎች አንፈልግም፣ እነዚህ እኛ ሀገርም እንዲመጡ አንፈልግም ነው ሆቴሎች ሱቆች፣ ለትራምፕ ለፑቲንና ለአድዋን መግባት ክልክል ነው የሚል ሬስቶራንቶች፣ ትላልቅ ታዋቂ ታዋቂ ቦታዎች በሙሉ ይሄንን ጽሁፍ ለጥፈዋል። ይሄን እያነበብን ነው። አሁን እኛ ያለንበት አካባቢ ሀምቡርግ ሲቲ ካውንስል አካባቢ ላይ ነው ያለ ነው መንገዶች ሁሉ ተዘግተዋል። ብዙ ፖሊሶች አሉ። ሰላማዊ ሰልፈኞች ይመጣሉ ተብሎ ሰዎቹን ጥግ ያዙ ሂዱ እያሉ ነው አሉ የሚታወ መፈክር ያው እነዚህ ነው የሚያወግዝ መልካም አካባቢያችሁ ሰላም ይሆናል። ነዋሪዎቹ ላይ እናንተ ላይ የሚደርስ ጉዳት አይኖርም ብዬ ተስፋ አደርጋለሁ። አቶ ሸረፈዲን አባ ጀበል ለጊዜው አመሰግናለሁ። እግዜር ይስጥልኝ። አዎ እኔም አመሰግናለሁ። እግዜር ይስጥልኝ። ቀጣዩ ዘገባ ወደ አዲስ አበባ ይወስደናል። የተከበራቸው አድማጮች፣ ዶክተር መረራ ጉዲና የቀረበባቸው ክስ የፖለቲካ እንደሆነ እሳቸውም የፖለቲካ እስረኛ እንደሆኑ ለፍርድ ቤቱ አስታወቁ። ዳኞች ውሳኔ ሲሰጡ ታሪክን እንዲያስታውሱ አደራ ብለዋል። ፍርድ ቤቱ ዶክተር መረራ በጠበቆቻቸው አማካኝነት ያቀረቧቸውን የክስ መቃወሚያዎች በአብዛኛው ውድቅ አድርጓል። ከቀረቡት የክስ መቃወሚያዎች አንዱም ወደ ሕገ መንግሥት ተርጓሚው አካል እንዲመራ አዟል። ተለዋጭ ቀጠሮም ሰጥቷል። መለስካቸውማ ዛሬ በእነ ዳንኤል ሽበሽና ኤልያስ ገብሩ ጉዳይ ላይም ዘግቧል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ዶክተር መረራ ጉዲና በጠበቆቻቸው አማካይነት ያቀረቧቸውን የክስ መቃወሚያዎች በአብዛኛው ውድቅ ማድረጉን እንደገለጸ ተከሳሹ ለዳኞች የፖለቲካ እስረኛ ነኝ ሲሉ አስታወቁ። ዶክተር መረራ ለዳኞቹ በችሎት ፊት እንደገለጹት የታሰሩበት ፍሬ ነገር የፖለቲካ ጉዳይ እንደሆነ የማያጠራጥር ነው ሲሉ አስረድተዋል። የታሰርኩት ለኦሮሞ ሕዝብ መብት በመቆሜ ነው የታሰርኩት ለመላው የኢትዮጵያ ህዝብ በመታገሌ ነው። የታሰርኩት ኢትዮጵያ ለህዝቦቿ ሁሉ ዴሞክራሲያዊት ሀገር እንድትሆን ስለታገልኩ ነው። በኢትዮጵያ መልካም አስተዳደር እንደሌለና ህዝቡም የተማረረ ለመሆኑ መንግሥት በይፋ ይቅርታ የጠየቀበት ጉዳይ ነው በማለት የታሰሩበት ምክንያት ፖለቲካዊ ብቻ መሆኑን ለዳኞች እልህ በሚተናነቀው ድምፅ ሲያስገነዝቡ ተደምጠዋል። በመጨረሻም ለዳኞቹ አደራ የምላችሁ አሉ፣ አደራ የምላችሁ ውሳኔያችሁን ከመስተታችሁ በፊት በቀዳማዊ ኃይለሥላሴ ዘመነ መንግሥት የመጨረሻ ዓመታት አቤ ጉበኛ የተባለው ደራሲ የጻፈውን አልወለድም የሚለውን መጽሐፍ፣ በደርግ ዘመን የመጨረሻዎቹ ዓመታት በአሉ ግርማ የጻፈውን ኦሮማይ የሚለውን መጽሐፍ እንዲሁም እኔ የጻፍኩትን የኢትዮጵያ ፖለቲካ ምስቅልቅል ጉዞና የህይወቴ ትዝታዎች ከኢትዮጵያ ተማሪዎች ንቅናቄ እስከ ኢህአዴግ የሚበላው ያጣ ሕዝብ መሪዎቹን ይበላል የሚለውን መጽሐፍ እንዲታነቡ ነው ብለዋል። ፍርድ ቤቱ ቀደም ሲል የዶክተር መረራ ጉዲና ጠበቆች አቃቤ በመሠረተው ክስ ያቀረቧቸውን የክስ መቃወሚያዎች በአብዛኛው ውድቅ አድርጓቸዋል። ጠበቆቹ ከዶክተር መረራ ጋር የተከሰሱት ከሁለተኛ እስከ አምስተኛ የተዘረዘሩ ተከሳሾች በሌሉበት ጉዳያቸው የሚታይ በመሆኑ የዶክተር መረራ ጉዳይ ተነጥሮ እንዲታይ የሚለው ጥያቄ ፍርድ ቤቱ የተከሳሽን መብት የሚያጣብብ ሁኔታ አይፈጠርም በማለት ጥያቄውን ውድቅ አድርጎታል። ክሱ በክስ አቀራረብ ረገድ የኢትዮጵያ ህግ የሚያዛቸውን የሚያሟላ ስላልሆነ ክሱ መሰረዝ አለበት የሚለውንም የዶክተር መረራ ጠበቆች ክርክር ፍርድ ቤቱ አልተቀበለውም። በተመሳሳይ ሁኔታ ሌሎችንም መቃወሚያዎች ፍርድ ቤቱ በዘረዝራቸው የተለያዩ ምክንያቶች ሳይቀበላቸው ቀርቷል። ይሁንና በምስክር አቀራረብ ላይ የተነሳው ክርክር የህገ መንግስት ትርጉም ያሻዋል ሲል በኢትዮጵያ ፌዴሬሽን ምክር ቤት ለህገ መንግስት አጣሪ ጉባኤ መርቶታል። የጉባኤውን ብይን ለመስማትና ቀጣይ ትዕዛዞችን ለመስጠት ፍርድ ቤቱ ለሐምሌ 25 ቀን 2009 ዓ.ም ተለዋጭ ቀጠሮ ቆርጧል። የተሰጠውን ብይን በተመለከተ ከዶክተር መረራ ጠበቆች አንዱን አቶ ወንድሙ ይብሳን ስሜታቸውን እንዲያካፍሉን ጠይቀናቸዋል። ብይኑን በሙሉ ውድቅ ማድረጉ የተለመደ ነገር ቢሆንም ከወንጀል መቀጫ ስነስርዓት ህግ ውጭ ከመቶ ሰላሳ ነው መቃወሚያ የምናቀርበው። ነገር ግን የፌዴራል ጠቅላይ ሰበር ችሎት ቁጥሩና አንቀጹን ጠቅሶ በቅጽ አራት ላይ ከመቶ ሰላሳ የወንጀል መቀጫ ስነስርዓት ህግ ቁጥሩ መቶ ሰላሳ ውጭ የኢትዮጵያ ህገመንግስት መንግስት ዓለም አቀፍ ህጎችን ያቀፈ በመሆኑ ከዛ ውጭ ማቅረብ እንደምንችል የጠቀ የሚያወጣ መሆኑ በዚህ መሠረት ነው ያቀረብ ነው። በጠቃላይ ሁሉንም ነው ውድቅ ያደረገው። ውድቅ ማድረጉ ሳይሆን ይሄ በሽብር ላልተከሰሰ ሰው ሽብር አንቀጽን ጠቅሶ ይሄም ትርጉም ይሰጥ ማለቱ ጉዳዩን መጓጠት ነገር መስሎ ታይቶኛል። በምስክር አቀራረብ ረገድ ፍርድ ቤቱ የህገ መንግስት ትርጉም ያስፈልገዋል በሚል ጉዳዩን ለህገ መንግስት አጣሪ ጉባኤ እንዲመራ ማዘዙን አስመልክተው ተጨማሪ ማብራሪያ ለአድማጮች እንዲሰጡም አቶ ወንድሙን ጠይቀናቸው ነበረ። ፍርድ ቤቱ ያለው ዶክተር መራራ በሽብር ክስ ባይከሰሱም እናንተ በሽብር ላልተከሰሰ ሰው የሽብር አንቀጽ ጠቅሳችሁ ራሸናስን መከልከላችሁ ተገቢ አይደለም ቢትሉም የአቃቢብ ፍላጎት የሰው ምስክሮቹ ሁሉንም ያጠቃልላል ስላለ ከአንድ እስከ አምስት ለተከሰሱት አንደኛም እዚህ ውስጥ በመሆኑ ይመለከተናል ብለን በማማን ትርጉም እንዲሰጥበት አድርገናል ያሉ። አዎ ይሄ ፌር አይደለም ነው እያልን ያለነው መልካም። እንግዲህ ፍርድ ቤቱ መጨረሻ ላይ ትእዛዝ ሲሰጥ በዚህ ብይን ላይ ቅሬታ ያለው ማንኛውም ወገን ይግባኝ ሊል ይችላል፣ ለበላይ ፍርድ ቤት ብሏል እና ይግባኝ ያላችሁ እናንተ በጣም እግባኝ እንጠይቃለን። ምክንያቱም በሁለት ነገር ላይ በአንደኛ ደረጃ ይሄ በሽብር ላልተከሰሰ ሰው የሽብር ሰው ምስክር አንቀጽ ጠቅሶ መቅረቡና ፍርድ ቤቱም ይህም መደገፉ የሕግ ግድፈት አለበት። በሌላ በኩል ደግሞ ሲዲዎቹ ማንኛውም ገላጭ ማስረጃዎች ሊደርሱን ይገባል። እስካሁን ድረስ ዶክተር መራራ ሰባት ወር ከአስራ ዘጠኝ ቀን አካባቢ ቆይተዋል፣ ወደ ስምንት ወር እስካሁን ድረስ ክሱ ራሱ ገላጮቹ ማስረጃዎቹ ተማዝቶ አልደረሰንም። ይሄን ሁሉ ጠይቀን ፍርድ ቤቱ ባላማዳመጡ ይግባኝ እንጠይቃለን። በሌላ በኩል ደግሞ በፌዴራል ጠቅላይ አካባቢ ህግና በነዳንኤል ሽበሽ መካከል ባለው መዝገብ ላይ የፌዴራሉ ከፍተኛ ፍርድ ቤት ቦሌ ምድብ አምስተኛ ወንጀል ችሎት በተከሳሾች ይግባኝ መሠረት ሁለቱን ወገኖች አከራክሮ ለውሳኔ ተለዋጅ ቀጠሮ ሰጥቷል። አቃቢ ህግ በፊት በዚህ መዝገብ የቀድሞውን የአንድነት ለዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ዳንኤል ሽበሽንና ጋዜጠኛ ኤልያስ ገብሩን ከአስቸኳይ ጊዜ አዋጁ ጋር በተያያዘ ተላልፈዋል ባላቸው ድንጋጌዎች ለፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ወንጀል ችሎት ክስ መስርቶ ነበረ። በዚሁ ፍርድ ቤት በተከሳሾቹ ላይ የተሰጠውን ብይን በመቃወም ተከሳሾቹ በጠበቃቸው አቶ ሽብሩ በለጠ አማካኝነት ለከፍተኛው ፍርድ ቤት የይግባኝ አቤቱታ አቅርበዋል። የቀረበው አቤቱታ በአጭሩ በበታች ፍርድ ቤት ተከሳሾቹ የዋስ መብታቸውን ተነፍገው ጉዳያቸውን በእስር ቤት ሆነው ይከታተሉ የሚለውና የአቃቢ ህግ ምስክር በዝግ ችሎት ይሰማ የሚለው ከህግም ከመርህም ውጭ ነው የተከሳሾችንም ህገ መንግሥታዊ መብት የጣሰ ነው የሚል ነበረም የፌዴራሉ ከፍተኛ ፍርድ ቤት በወሌ ምድብ አምስተኛ ወንጀል ችሎት የተከሳሾችን አቤቱታ ተቀብሎ ጉዳዩ እንደሚያስቀርብ በመወሰን ዛሬ ግራ ቀኙን አከራክሯል። የተከሳሽ ጠበቃ እንደተከራከሩት ከሆነ ደንበኞቻቸው የተከሰሱበት ወንጀል የዋስትና መብት የሚያስከለክል አይደለም። ተከሳሾቹ ቋሚ አድራሻ መታወቂያና ፓስፖርት ያላቸው ናቸው። ከዚህ በፊትም ፍርድ ቤት እንዲቀርቡ ታዘው ሳይቀርቡ የቀረቡበት ጊዜና ሁኔታ አልነበረም። ቢለቀቁ ሌላ ወንጀል ይሰራሉ ተብሎ አይገመትም። በከሳሽ አቃቢ ህግ እንዲመሰክር ቀርቧል የተባለውን ምስክር ሊያባብሉትም ሆነ ለማስፈራራት የሚችሉበት መንገድ የለምና ሕገ መንግሥታዊ መብታቸው ተከብሮ በዋስ እንዲፈቱ ሲሉ አመልክተዋል። የአቃቢ ህግ ምስክር በዝግ ችሎት እንዲሰማ የተበየነው ብይንም ከህግ ውጭ ነው ሲሉ ተከራክረዋል። አቃቢ ህግ በተቃራኒው ክርክራቸውን በዝርዝር አቅርበዋል። ፍርድ ቤቱም የሁለቱንም ወገን ክርክር መርምሮ ውሳኔ ለመስጠት ለሐምሌ አስር ቀን 2009 ዓ.ም ቀጥሯል። መለስካቸው ማለዳ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የአርብ ምሽት ዝግጅታችን ይቀጥላል። አብራችሁ እንድትቆዩ በድጋሚ እንጋብዛለን። አድማጮች በሰሜን አሜሪካ የወላይታ ተወላጆችና ወዳጆች ማህበር ወላይታ ከጎረቤት ሲዳማ ብሔረሰቦች ጋር ያለው የቆየ የመሬት ይገባኛል ጥያቄ ወደ አላስፈላጊ ግጭት እንዲያመራ እየተደረገ ነው ሲል ስጋቱን ገልጾ መግለጫ አውጥቷል። ከሁለቱ ማህበረሰቦች የተውጣጣ የሀገር ሽማግሌዎች፣ ምሁራንና ታዋቂ ግለሰቦችን ያካተተ አካል ተመስርቶ አለ ላለው ችግር መፍትሄ እንዲፈልግም ጥሪውን አስተላልፏል። ሰሎሞን ክፍሌ በመግለጫው ዙሪያ የማህበሩን ዋና ጸሐፊ ዶክተር ዳታ ቢአን አነጋግሯል። የወላይታ ታሪካዊ መሬት በአባያ ሐይቅና በብላቴ ወንዝ አዋሳኝ የሆነው የጨከሬ አካባቢ ለሲዳማ ተላልፎ እንዲሰጥ እየተደረገ ነው። ይህም የበላይ አካል ውሳኔ በሕዝቡ ላይ በግድ ወደ መጫን እያመራ መሆኑ ይነገራል። ሁኔታው በሁለቱ ማለትም በወላይታና በሲዳማ ብሔረሰቦች መካከል ግጭት ሊያስከትል እንደሚችል ተሰግቷል። ስለዚህ የሁለቱ ብሔረሰቦች አካላት እድል ተሰጥቷቸው ለችግሩ መፍትሔ እንዲፈልጉ ስትሉ መግለጫ አውጥታችኋል። በሰሜን አሜሪካ የወላይታ ተወላጆችና ወዳጆች ማህበር የጨከሬ አካባቢ ለሲዳማ ተላልፎ እንዲሰጥ እየተደረገ ነው ስትሉ በመግለጫችሁ አስተማማኝ መረጃ አላችሁ? ለዚህ ከሆነስ ምንድን ነው እስቲ ለአድማጭ አካፍሉ ያላችሁ መረጃ። በመጀመሪያ ስለተሰጠኝ ዕድል በጣም አመሰግናለሁ ሰለሞን። ትንሽ ባክግራውንድ ለኝ ስለ አዋናም አንድ የሰላሳ ሰከንድ ባክግራውንድ ልስ። መልካም አጠር አድርገው ካቀረቡልኝ። እሺ በጣም አጠር አድርገዋለሁ። ከዛ የሰፋውን ኢንፎርሜሽን አዋና ወላይታ ዶት ኦርግ ላይ ማግኘት ስለሚችል ብዙም ዲቴል ውስጥ አልገባም። ቤሲክ አይዲያው እኛ መንግስትን መደገፍ ወይም መንግስትን መቃወም የእኛ ዓላማ አይደለም እና አሁን በዚህም ጉዳይ አስተያየትም እንድንሰጥ የተገደደንበት ዋናው ምክንያት የመሬቱ ጉዳይ ኤሴንሻሊ ለረጅም ጊዜ ሰው ወደዛም ወደዝም እያለ እየተጨቃጨቀ የኖረበት ነው፣ ግን አሁን ወደ ግጭት እያመራ ስለሆነ ለእኛ ደግሞ እኛ ቤሲካሊ እዛ በዛው አካባቢ በሚደረግ ልማት ላይ ነበረ መሳተፍ የምንፈልገው እና ድንገት በዚህ ጉዳይ ሰላም የሚደፈርስ ከሆነ ልማትን ማካሄድ ስለማይቻል፣ ግጭትን በሚያስነሳ ሁኔታ እየተፈታ ይመስላል የዚህ ጉዳይ እና ወደዛ እንዳያመራ መንግስትም ቆም ብሎ እንዲያስብ ነው ዋናው የመግለጫው ዓላማ። የሲዳማ ብሔረሰብ አባላት በበጋው ወራት ለከብቶች ግጦሽ መሬት ፍለጋ ወደ ወላይታ አካባቢ እየመጡ ሲጠቀሙ መቆየታችሁን ገልጻችኋል። ያ ችግር አለመሆኑንም ታምኑበታላችሁ። አሁን ያ ሲዳማዎች ሲገለገሉበት የቆየ መሬት ሙሉ በሙሉ ለእነርሱ ሊሰጥ ነው የሚል ነው ስጋታችሁ። ከሲዳማዎች ጋር ማህበራችሁ በጉዳዩ ላይ ተነጋግሮ ያውቃል? ይሄ አሁን መሬቱ ወደ ሲዳማ ሆነ ወደ ወላይታ ሆነ ወደሚለው ጭቅጭቅ እንዳይወርድ ነው እኛ ዋናው ስጋታችን። አንድ ህዝብ ነው፣ በሄኮ ፋሚሊ ነው። አሁን መሬቱ በዛ ሳይሆን በዚህ ሳይድ ዊትነ ከንቲ ያለ ባውንድሪ ላይ ይህን ያህል በመንግስትና በህዝብ መካከል የተጋነነ ልዩነት የሚፈጥድ ነገር በተነሳ ቁጥር ዛ አካባቢ ብዙ ጊዜ ሰው ያው በሆነውም ባልሆነውም ጉዳይ ጭቅጭቅ እየተነሳ ልማት እየተጓተተ ነው የቆየው እና ለእኛ ሪሊ አሁን ባውንድሪው የት ጋር ነው ያለው አይደለም። ያ አያሳስብንም። እኛ እየተነሳ እየረገበ የሚመለስ ስለሆነ መንግስትና ህዝብ ተነጋግረው ይፍቱ። ሁለቱም ሰዎች ማለት ስዳማም ወላይታም፣ የእነሱ ምሁራን የእነሱም ባለሙያዎች የእነሱም የሀገር ሽማግሌዎች ሙሉ በሙሉ በተሳተፉበት ሁኔታ እንዲፈታ ነው የእኛ ጥሪ። ከመንግስት ከመንግስትስ ጋር ተነጋግራችሁ ታውቃላችሁ? ማህበራችሁ አዋና ከተቋቋመ የቅርብ ጊዜ እድሜ ብቻ ነው ያለው። እኛ አሁን አብዛኛውን ጊዜ እስካሁን ድረስ ያለውን ያጠፋ ነው የአዋናን እዚህ አሜሪካ የመንቀሳቀስ ሊገል ነገሮችን እና የእኛን የውስጥ ድርጅት በአሁኑ ማላት ላይ ነው ብዙ ጊዜ ያጠፋ ነው። ቀጥተኛ ኮሚኒኬሽን አላደረግንም ከመንግስት ጋር ሶፋ አንድ የመጨረሻ ጥያቄ ላንሳ እናበቃለሁ የሀገር ሽማግሌዎች ምሁራንና ታዋቂ ግለሰቦችን ያካተተ አካል ተመስርቶ ለችግሩ እልባት እንዲፈልጉ ጥሪ ያቅርባቸዋል ያ ካልሆነ ከባድ ግጭት ሊፈጠር ይችላል ስትሉም ስጋታችሁን አስተጋብታችኋል በአሁኑ ወቅት ምድር ላይ ያለው ሁኔታ ምን ይመስላል ከተለያዩ ዜና ምንጮችም ከምናውቃቸውም ሰዎች እየሰማን ያለ ነው ውጥረት አለ። በመንግስትም አኪዴት የሆነ ኢንፎርሜሽን ማግኘት ኦፍኮርስ አሜሪካ ሆነው አስቸጋሪ እንደሚሆን ትገምታለህ። ግን እየሰማን ያለ ነው። ምንድን ነው ይሄ? በሀገር አቀፍ ደረጃ ተወስኖ የዛሬ አስር አመት ምናምን ተወስኖ የቆየ ስለሆነ እናንተ ምንም ማለትም ማድረግ የምትሉት ነገር የለም፣ ጀስ ተቀበሉ እየተባለ ነው። እና ይሄ ጄኔራል እንደዚህ አይነት ነገር አይፈታውም ችግሩን። ምን አጣዳፊ ነገር ተፈጠረ? መንግስት ለምን ተረጋግተው ከህዝብ ጋር ኮንሳልት አድርገው ሪሊ ህዝብንም ሰምቶ ይሄን ነገር ቢፈታ ሁለቱም ህዝቦች ሰላም ያስፈልጋቸዋል። ሁለቱም ህዝቦች ተመሳሳይ፣ የተዛመዱ የተቆራኙ ከየታቸው የተቆራኘ ህዝብ ኢትዮጵያውያን ናቸው እና በማዕከል እንኳን በፓርቲም ይሁን በሌላ ቻነል ቢወሰን እንኳን ከህዝብ የሚነሳ ድምፅ ካለ መንግስት ያንን ድምፅ ቢሰማው ጥሩ ነው። ምክንያቱም ይሄ ጉዳይ ተመልሶ መምጣቱ አይቀርም። ያ ደግሞ እኛ በልማቱ ለመሳተፍ በምናደርገው ፕላን ላይ ችግር ሊሆን እንደሚችል እናስባለን። ሰላም ከሌለ እዛ አካባቢ እኛ ልማትን ማየት አንችልም። በልማቱን መሳተፍ በጣም አስቸጋሪ ነው የሚሆነው እና የእኛ ትልቁ ጎል አድርገን የምንወስደው እኛ መንግስትን መደገፍ መንግስትን መቃወም የእኛ ጉዳይ አይደለም። ኦፍኮርስ በእኛ ውስጥ ያሉ ሰዎች የተለያየ ሃይማኖት፣ የተለያየ ፖለቲካ አቋም ያላቸው ሰዎች አሉ። ግን አዋና እንደ ማህበር እናን ፖለቲካል ሆነን በዛ አካባቢ ባለው ልማት ላይ መሳተፍ ነው። ዶክተር ዳታ ቤያ በሰሜን አሜሪካ የወላይታ ተወላጆችና ወዳጆች ማህበር ዋና ጸሐፊ ለሰጡኝ ማብራሪያ በጣም አመሰግናለሁ። አድማጮች የምትከታተሉት በ19 እና በ5 ሜትር ባንዶችና እንዲሁም በናይልሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በኢሜል ከደረሱን አስተያየቶች አንድ ሁለቱን እናነብላችሁ። ጤና ይስጥልኝ ቪኦኤዎች፣ መቼም አስተያየቴን ታቀርባላችሁ ብዬ እኔ አላስብም ነው የሚሉት። አሁን ይህንን ኢሜል ይላኩልን፣ ካቀረባችሁትም ፈተናውን አለኩ ማለት ነው። በትናንትና እለት ዘገባችሁ የኢትዮጵያ መንግስት በሽብር ክስ ከመሰረተባቸው ሰዎች መካከል ስድስቱን በነጻ መለቀቃቸውን ዘግባችኋል። ነገር ግን ምንም ወንጀል ያልሰራን ሰው መውለድ እስከማይችልበት ድረስ የአካል ጉዳት ያደረሱ አካላት ለፍርድ እስካልቀረቡ ድረስ ኢትዮጵያ ውስጥ የህግ የበላይነት አለ ማለት ምኑ ላይ ነው? እባካችሁ በዚህ ጉዳይ ላይ የመንግስትን ምላሽ ጠይቁልኝ ብለዋል። ለአሜሪካ ድምፅ አማርኛው አገልግሎት ባለፈው ሰኞ አዲስ አበባን በሚመለከት በወጣው ረቂቅ ሕግ ላይ ጽዮን ግርማ ባቀረበችው ግሩም ዘገባ ላይ አስተያየት ለመስጠት ነው ይላሉ። በአዲስ አበባ የኦሮሚያን ጥቅም ማስከበር በሚል ሽፋን መንግሥት የጀመረውን አደገኛ አካሄድ በሚመለከት የኦሮሞ ተቃዋሚ ድርጅቶች የያዙትን አቋም በአሜሪካ ድምፅ ቀርበው ስሰማ እጅግ ደስ ብሎኛል። ሁለት መሠረታዊ ነገሮችንም ተምሬያለሁ። በኦሮሞ ሕዝብ ጥያቄና በቀሪው ሕዝብ ፍላጎት መካከል የነበረው ክፍተትና ፍርሃት እየጠበበ መጥቶ የሕዝብ አንድነት እየጠነከረ መሄዱን፣ ሁለተኛም ኢትዮጵያ ምንጊዜም ቢሆን ለሕልውናዋ ዋስትና የሚሆነው ሕዝብ እንጂ መንግሥታት ያለ መሆናቸውን። መንግሥት ለፖለቲካ ጥቅም ሲሠራ፣ ሕዝብ ግን ለዘላቂ አንድነትና ፍቅር ይለፋል። በእውነቱ የኦሮሞ መብት ድርጅቶችና ተቃዋሚዎች አሁን እየያዙ የመጡት የኦሮሞን ጥያቄ ከህዝብ ጥያቄ ጋር የማጣጣምና የአንድነት መንፈስ የሚያስመሰግናቸውና ለኢትዮጵያ ዘላቂ አንድነትና የህዝብ ፍቅርም የሚበጅ ይመስለኛል። በመንግሥትም በኩል ቢሆን አንድን የህዝብ ጥያቄ ለፖለቲካ ስትራቴጂ ሲባል መልኩን በመለወጥ ሕዝብንና ሀገርን ሊጎዳ በሚችል መንገድ አቅዶ መንቀሳቀስ ኃላፊነት የጎደለው ተግባር መሆኑን መረዳት ያለበት ይመስለኛል። የጀመረውንም አደገኛና ጎጂ የፖለቲካ ጨዋታም ማቆም ይኖርበታል። ጥያቄውንም በቀጥታና በሕገ መንግሥቱ መንፈስ መመለስ አለበት እላለሁ። አሁን የተያዘው ሕዝብና ሀገርን ብቻ ሳይሆን ራሱ ኢህአዴግንም የሚጎዳ አደገኛ አካሄድ ነው ብለዋል አቶ ህሩይ፣ ከዚሁ ከዋሽንግተን ዲሲ አካባቢ አድማጮች ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናቸው አድማጮቻችን የድረ ገጽ አድራሻችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ ሆርን ዶት ቪኦኤ ዶት ኤምኦቢአይን ተጠቀሙ። በፌስቡክና በትዊተርም ተከተሉን። ዝግጅታችን ይቀጥላል። አሁን ወደ ሲያትል ዋሽንግተን እናምራ። አዲሱ አበበ ከስፍራው ይገኛል። አሉላ ከበደ ማምሻውን በስልክ አግኝቶታል። አዲሱ አበበ የሲያትል ነዋሪ ሆነሃል፣ እንግዲህ ሰሞኑን ኢትዮጵያውያን መሰንበቻውን ከተማይቱንም አድምቀው እንደቆዩ መገመት ይቻላል። እንዴት ይዛችኋለች ሲያትል? እናንተስ እንዴት ይዛችኋታል? ጊዜ ስጥልኝ አሉላ እንደምናመሻ አድማጮችም እንደምናመሻችሁ። ሲያትል በጣም ድንቅ ነው። ትላንት እንደነገርኩህ እኔ እዚህ ለመቀመጥሉ ልቤ ከጅሏል። ለማንኛው ውድድሮች እየተካሄዱ ነው። ከውድድሮቹ ጎን ለጎን የሚካሄዱ ዝግጅቶችም አሉ። ኳሱን ተከትለው ስልፍ ከኳሱ በኋላ ድክ ድክ እያሉ የሚሄዱ ይመስላል። እና ለማንኛውም በየአመቱ ልክ ነው እየተገናኙ ይካሄዳል። ከጨዋታው ብጀምርልህ ትላንት ነው ስንወያይ ሳን ፍራንሲስኮ ከዳሸን ጋር ሁለቱም የሁለተኛ ዲቪዚዮን ቡድኖች ናቸው። ጨዋታው ዳሸን አንድ ለዜሮ እየመራ እያለ ረብሻ ተነስቶ ዳኞች ተደብድበው ነበር እና ያ ውሳኔ ምን ሆነ የሚለውን ነገር ለዛሬ አሳድሬ ነበር። በዚህ ጉዳይ ላይ እንዲያስረዳኝ መስመር ላይ ተካበዘውዴ ልጅ ያለው ተካበዘውዴ ማለት የቀድሞ የኢትዮጵያ ብሔራዊ ቡድን ግብ ጠባቂ በጣም ታዋቂ ስፖርተኛ ነው። እዚህ ሀገር ከመጣም በኋላ የቨርጂኒያን ቡድን አሰልጥኖ ለዋንጫ ደርሷል በአሁኑ ወቅት ደግሞ የፌዴሬሽኑ የውድድር መምሪያ ወይም የቱርናመንት ኮኦርዲኔተር አስተባባሪ ነው እና ምን ሆነ ውጤቱ ድብድብ ባካሄዱ ተጫዋቾችም ሆነ የቡድን መሪዎች ላይ ምን እርምጃ ተወሰደ አደጋውስ ምን ያህል ነው የሚሉትን ተቃበ ይቃኝልናል ተቃበ ጊዜ ርስጥልኝ ሲቀጥል በዚህ ላይ ምን ተወሰነ ጠቡስ እንዴት ተነሳ ሰላም አዲሱ በጣም አመሰግናለሁ እኔም እድሉን ስለሰጠኝ አዎ እንግዲህ የሳን ፍራንሲስኮ ነው ከተማው ሲያትል ዳሽን እየተጫወቱ ዳሽን ቡድን አንድ ለዜሮ እየመራ ነበር። አንድ ተከላካይ ቀድሞ ቢጫ ያለ እንደገና ተጫዋችን ስለጎተተ ሁለተኛ ሌለው ቀይም በመገጠቱ ትንሽ አምባጓሮ ተፈጠረ። እንግዲህ ከዛ በኋላ ያለው በጣም አስቸጋሪ ሁኔታ ነበር እና ስርዓት በመያዝ ካፕቴኑ የቡድን መሪው ወይ አሰልጣኙ ማነጋገር የሚችሉትን ተጫዋቾቹ ዳኛውን በመክበብ ራሽ ከማናገር ይልቅ ዳኞቹ እስከ መምታትና እስከ መጉዳት ደረጃ በመድረሳቸው ከቁጥጥር ውጪ ሊሆን ልናቆመው የማንችለው ሁኔታ ስለነበር ጨዋታውን እንድናቋርጥ አስገድዶናል። ጉዳቱ ምን ያህል ነው? በዳኞቹ ላይ ተጻፈ። በጣም በተለይ የመስመር ዳኛው ዳኛውን ሲከቡት መጥተውን ለመገላገል በመሞከር በክርኑ ነው የመታው ይሄ ደግሞ ክሊርሊ በቪዲዮ ተቀርጦ ታይቷል። እንግዲህ እኛ ዳኞቹ ጋር ትንሽ ወደ ይሄ ክሪሚናል አክት ነው። እንግዲህ እዚህ ሀገር ደግሞ እንደዚህ አይነት ነገር ስታደርግ ነው እኛ በተቻለ መንገድ በሰላም ለመፍጠር የመኮር ነው። ግን አሁንም ቢሆን ችግር የፈጠረብን ተጫዋቾችን እናናገር ሲሉ የሳን ፍራንሲስኮ ቡድን ከአሁን ድረስ ፈቃደኛ አልሆነም። ሄድን። እና በዚህ ሁኔታ ነው ጨዋታውን በሚመለከት ያው መቀጠል በማንችልበት ሁኔታ ስለነበር አቋርጠን የቶርናመንት ኮኦርዲኔቲንግ ግሩፑ ተሰብስቦ ዩናኒመስሊ ሳን ፍራንሲስኮ ቲም ላይ የፖይንት ዲዳክሽን ዊዝ ዘ ፎርፌት የሰጠና ነጥብ ተቀንሶበት እንዲሸነፍ ተደረገ ነው የምትለኝ? ሳንፍራንሲስኮ የዛ ቀን የነበረው ውጤት ለሲያትል ቡድን ሶስት ነጥብ እና ሶስት ጎሎች እንዲሰጠው ተደርጓል። ለዳሸን ለዳሸን ቡድን የመስመር ዳኛውን በተለይ በክርኑ መጥቶ መሬት የጣለው ተጫዋች ወይም ደግሞ አሰልጣኙም ተባብሯል በደብደባው የሚል ነገር ነው። በርቀት ስላለን በደንብ አይታየንም ለእኛ ነበር እና ምንድን ነው እዛ ላይ የተወሰነ ውሳኔ እንግዲህ ቪዲዮውን አይተናል። ክሊርሊ እንደ ተመታ ያሳያል። ትንሽ ፍለር የሆነ ነገር እንትን የሚለው ልጁን አግኝቶ ማድረግ ነበር ግን ላይንስ ማይኑ ስላየው እሱ ፒክቴሮን ፒክ አድርጎ ከአይዲዎቹ ይሄ ነው ብሎ አይደንቲፋይ አድርጓል። እንግዲህ ከዚህ ያለው ይሄ ፖሊስ ሪፖርት አድርገዋል። የሁለተኛው የአሰልጣኙን እስካሁን ድረስ ማይነር እንትን ስለሆነ ዳኛው ቱ ጀስ በጭንቅላቱን ነው የመታኝ። ሀገር እፈልጋለሁ

እሱ ከተካበ ጋር እንግዲህ ይህን ድንገት ቃኝተሃል። ታዲያ ቀደም ብላ ጠቆም አድርገሃል። በትይዩ የሚካሄዱ ዝግጅቶች በትናንትናው ምሽት እንደቀጠሉ ምን ይመስሉ ነበር? ዋነኞቹ ሴተኞቹ ናቸው? እንግዲህ አንድ አራት ነበሩ። ያው ኳሱን ተከትለው የሚሄዱ ቅድም እንዳልኩ፣ በኋላ ከኋላ ድቅ ድቅ እያሉ የሚሄዱ የቀድሞ የኢትዮጵያ አየር ኃይል ማህበር ምሽት ነበረው። ኢሳት የገንዘብ አስተዋጽኦ ነበረው። የጎንደር ህብረት ማህበር እና ሌሎች ተመሳሳይ ዓላማ ያላቸው የኢትዮጵያ ማህበራት አንድ ላይ ስብሰባ አድርገዋል። የቀድሞ የሀፓ አባላትም እንዲሁ ስብሰባ ነበራቸው። ሁሉም ጥቂት ጥቂት ቢባልላቸው ባልከፋ፣ ግን ሰዓታችንም አይበቃም ደግሞ ሁሉም ዘንድ መሄድ አልቻልኩም። ለምን ሁሉም ያዘጋጁት በተመሳሳይ ቢያንስ በተቀራራቢ ሰዓት ስለሆነ ሁሉ ጋር መድረስ አይቻልም። በወቅታዊ የኢትዮጵያ ጉዳይ ላይ የተካሄደው የጎንደር ህብረት ስብሰባ ስለዛ ጥቂት ለማለት በአሜሪካ በአውሮፓ፣ በአውስትሬሊያም ሆነ በካናዳ ቅርንጫፎች እንዳሉት የተገለጠለት የጎንደር ህብረት ዛሬ ስሙን ዓለም አቀፍ የጎንደር ህብረት ብሎ መሰየሙን እዚሁ የዓለም አቀፉ ስብስብ ሊቀመንበር ዶክተር አበበ ገላዛ ይገልጠውልኛል። ትናት ማታ አግኝቻቸው እዛው ጎንደር ህብረት ትናት ማታ ከጎጃም፣ ከወሎ፣ ከሸዋ፣ ከሲዳሞ ህብረቶች ጋራ የጋራ ህብረት መፍጠሩንም በአቋም መግለጫ ይፋ አድርጓል። እናም ህብረታቸው ለኢትዮጵያዊነት መሆኑን ሲገልጡ አጠራራቸውንም የጎንደር ህብረት ለኢትዮጵያ አንድነት፣ የሲዳሞ ህብረት ለኢትዮጵያ አንድነት፣ የሸዋ ህብረት ለኢትዮጵያ አንድነት፣ የወሎ ህብረት ለኢትዮጵያ አንድነት ብለውታል። ይህ የጎንደር ህብረት የሲያትል ቅርንጫፍ ያስተናገደው የትናንቱ ስብሰባ ከጎጃም ዓለም አቀፍ ትብብር፣ ከወሎ የኢትዮጵያ ውርስና ቅርስ ማህበር፣ ከሸዋ ሁለገብ አንድነት ማህበር፣ ከሲዳሞ ክፍለ ሀገር ተወካዮች የቀረቡ ሪፖርቶችን የአንድነትና የህብረት አቋም መግለጫዎችን አሰምቷል። ታዳሚዎች የተጠበቀውን ያህል አልመጡም ያሉት አዘጋጁ ኢትዮጵያ ላይ የተጋረጠውን የአምሳ ዓመታት ችግር ያሉትን ለመቅረፍ የሚቻለው አሉ በእንዲህ አይነቱ ስብስብ ነው። የዛሬ ዓላማችንም በጣሊያን ጊዜ ጥቁር አንበሳ ብለው እንደተነሱት እንደነ ይልማ ደሬሳ እንደነ አበበ አረጋይ እንደነ በላይ ዘለቀ የመሳሰሉ ጀግኖችን መፍጠር ነው ሲሉ የዓለም አቀፉ ህብረት ሊቀመንበር ዶክተር አበበ ገልጠውልኛል። ይሄ በኦርቶዶክስና በእስልምና ሃይማኖቶች አባቶች ጸሎትና ማበረታቻ ምክር የተጀመረው ስብስብ የአንድነት በቅርቡ ከእስር የተፈታውን ሀብታሙ አያሌውን በስብሰባ ላይ አቅርቦ በእንግድነት ተናጋሪ አድርጎ ንግግር አድርጓል። ያ ብቻ አይደለም፣ ሀብታሙ የእውቅና ሰርተፍኬትና ሽልማትም ትናንት በጎንደር እብረት ተበርክቶለታል። ሌሎች ተናጋሪዎችም ነበሩ። በእነሱ አሉላ ለጊዜያችን ከዚህ በላይ መሄድ አልችልም። በሌላ ፕሮግራም እንግዲህ እንዳስፈላጊነቱ መግለጥ ሞክራለሁ። መልካም አዲሱ፣ ዛሬ ደግሞ ትልቅ ዝግጅት ከፊት ይጠብቀሃል። የኢትዮጵያ ቀን ነው። ይህንን እና ሌሎች እንዲያውም ተዘዋወረህ በየአካባቢው የተመለከትካቸውን ኢትዮጵያውያን የሚያደርጓቸውን እንቅስቃሴዎች ጀምሮ በመጪው ፕሮግራሞቻችን ይልቁንም ደግሞ በተከታዩ የራዲዮ መጽሔት ይዘህልን ትቀርባለህ። ለአሁኑ አመሰግናለሁ። መልካም ጊዜ እግዚአብሔር ይስጥልኛሉ። ለኢትዮጵያ ቀን እንዳልከው ከጥቂት ሰዓታት በኋላ ይጀመራል። ደማቅ ነው ተብሎ ይጠበቃል። የሚመጣው ህዝብ ብዙ ነው እና ሜዳው አይችለውም የሚል ስጋትም አለ። ለማንኛውም እንዳልከው በቀጠሮ ነው ያዘው። ሰላም አምሽ፣ አድማጮችም ደህና ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች ዝግጅታችን ይቀጥላል። በአዲስ አበባ ከተማ ነጋዴዎች ላይ የተደረገው አዲሱ አማካኝ የቀን ገቢ ትመና ነጋዴው ወደፊት ሊመጣበት የሚችለውን ከፍተኛ የገቢ ግብር ማሳያ በመሆኑ ሊቀበሉት እንደማይችሉ ያነጋገርናቸው ነጋዴዎች እየገለጹ ናቸው። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራም እና ልማት ስራዎች ዘርፍ ምክትል ዋና ዲሬክተር ወይዘሮ ነጻነት አበራ በበኩላቸው የቀን ገቢ ግምቱ የተሰራው በጥናት ላይ ተመስርቶ እንደሆነ ገልጸው ሁኔታውን ለመረዳትም መደማመጥ እንደሚያስፈልግ ጠይቀዋል። ጽዮን ግርማ ዝርዝሩን ይዛለች። የገቢዎችና ጉምሩክ ባለስልጣን በአዲስ አበባ ከተማ የሚገኙ አነስተኛ ግብር ከፋዮች የሚከፍሉትን ዓመታዊ ግብር ተመን ከማውጣቱ በፊት አማካኝ የቀን ገቢ ግምት ለውጥ ማድረጉን የሚገልጽ ደብዳቤ መስጠት ከጀመረ ሁለት ሳምንታት ተቆጥረዋል። ከተማ ውስጥ ባሉ ዘጠኝ ክፍለ ከተሞች የሚገኙ በተለያየ የንግድ ዘርፍ ላይ የተሰማሩ አነስተኛ ግብር ከፋዮች የደረሳቸው ያለው የቀን ገቢ ግምት የግብር ከፋይ ደረጃቸውንም ከዝቅተኛ ወደ ከፍተኛ የሚያስገባ ጭምር እንደሆነ ይገልጻሉ። ከነዚህ መካከል የአሜሪካ ድምጽ ያነጋገራቸው በጸጉር ስራ፣ በመኪና ዕቃ መፈታቻ እንዲሁም በሸቀጣሸቀጥ መሸጫ ስራ ላይ የተሰማሩ ነጋዴዎች አማካኝ የቀን ገቢያችሁ ነው የተባል ነው እኛ ከምናውቀው እውነታና ከገበያችን ጋር ፍጹም የሚመጣጠን አይደለም ሲሉ ቅሬታቸውን ሲያቀርቡ ቆይተዋል። በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራን ባነጋገርናቸው ወቅትም የገቢ ግምት ከተሰራ ስድስት ዓመታት መቆጠሩን ገልጸው በመጀመሪያ ነጋዴው ቅሬታውን የሚያቀርበው ከዛሬ ስድስት ዓመት በፊት ከተሰራለት ግምት ጋር በማነጻጸር ነው ብለዋል። በተጨማሪ ደግሞ አሁን የተሰራው የቀን ገቢ ግምት መጠን ሲሆን፣ በመጨረሻ የሚመጣው ተከፋይ ግብር ግን በጣም አነስተኛ ነው ሲሉ በምሳሌ አስረድተዋል። አንድ ሰው በሀገር ውስጥ ነግዶ እየሰራ ዝቅተኛ የሆነውን ዓመታዊ ግብር መክፈል ካልቻለ እንዴት ነው የሚሆነው ብለው ጥያቄም ሰንዝረዋል። በዛሬው እለት በኮልፌ ቀራኔ ውስጥ በአልጋ ጥልፍ ስራ ላይ የተሰማሩ ነጋዴዎች አግኝቼ አነጋግሬ ነበር። ይህንን የወይዘሮ ነጻነትን ሀሳብ አንስቼም ጠይቄያቸዋለሁ። ስሟን እንዳልጠቀስ የጠየቀችኝ የ38 ዓመትና የአንድ ልጅ እናት የሆነች በአልጋ ልብስ ጥልፍ ስራ ላይ የተሰማራች ነጋዴ ሀሳቡን በፍጹም አትቀበለው። አንደኛ ነገር እዚህ የምትሰራበት ቦታ ላይ በፍጹም እኛን የማያካትት ነገር ነው የተደረገብን ማለት ነው። መውጫ መግቢያ የለውም። ቦታውን መታች ይልም ብለን ምቅር ቤታ በናስሆነ ሊሰሙንም አልቻሉ። በዛ ላይ መብራትም ይጠፋል። እቃው ማቴሪያሉ ከምንቀበለውና ከሰው ተቀብለን የምንሰራው አንድ አይነት ነገር አይደለም። የተመጣጠነ ነገር አይደለም የምንሰራው እኔ አሁን ገና ሁለተኛ አመት ይሄ ነው። ለስራው አዲስ ነኝ እኔ። ኮምፒውተራችሁ ገብታችሁ እዩ። ምንም አይነት የንግድ እንትን በቤተሰብም በእኔም በኩል የለም። ግምታችሁ ትክክል አይደለም ብዬ እንኳን በባለፈው አመት ስገብር የአሁኑን ክፈይና ለሚቀጥሉ አመት ማሸሻያ ይደረጋል፣ እናያለን፣ ቦታውን መተን እናጠናለን አሉ። መጡ፣ አዩ፣ ግን ምንም የተደረገ ነገር ጭራሽ፣ ኦቨር ሆኖ ነው የመጣው። ይቺ ነጋዴ ያለፈው አመት በቀን ሀያ ብር የቀን ገቢ ግምት አምስት ሺ ብር አመታዊ ግብር እንደከፈለች እና ያን ጊዜም ቢሆን ቅሬታ እንዳላት ገልጻ አሁን አንድ ሺህ ሁለት መቶ ብር የቀን ገቢ ግምት እንደተተመነባት ትናገራለች። አሁን ደግሞ በዚህ ዓመት ደግሞ አንድ ሺህ ሁለት መቶ ብላችሁ ስትገምቱብን ምን ያህል እንደሚመጣብን እንዴት እናናቅም? እንዴት እንደዚህ ስለሆነ አላችሁ ብለን በቃ ፈጽሞን የሚሰማን የለም። አሁን ዛሬ አምስተኛ ቀኔ ነው ቅሬታ ለማሰማት ማለት ነው። ብሄድ ወረቀቱን ጭራሽ ቀዳደው ጥለውታል። ሰውንም በጣም ሊማረርብናል ሊቻለው ወደፊት ምንድን ነው የሚመጣብን ነው ሰው ያላገኘውን ነገር እንዴት ነው የሚከፍለው? ንግድ ፍቃዱን እንኳን በቃ እንመልስ ይቅርብን ብለን ስንጠይቃቸው ንግድ ፈቃዱን በአሁኑ በሐምሌ ላይ የለም ማዘጋት እንኳን የሚቻለው በዚህ ሰዓት እንቀበልም ብታዘጉም፣ ጥቅምት ላይ ሁለት ሺ አስር ማለት ነው። ጥቅምት ላይ እሱንም በአዲሱ ታሪፍ በተመነበት ታስቦ የአራት ወር ከፍላችሁ ባልሰራንበት ማለት ባላገኘንበት ማለት ነው የሚያስከፍሉን ማለት ነው። ይህን ያህል ነው የተባልነው። በሌላ በኩል ምክትል ዳይሬክተሯ ወይዘሮ ነጻነት በነጋዴው ማህበረሰብ በኩል የቀን ገቢ ግምቱ ከስራ ሊያስወጣን ነው በሚል እየተነሳ ያለው ቅሬታ ግልጽ የሆነ መረጃን ካለማግኘት የመጣ እንደሆነ ይናገራሉ። ሰው እያነሳ ያለው የተገመተልኝ የቀን ገቢ ግምት እንዳለ ግብርና ታክስ ነው የሚል የተምታታ ግልጽ ያልሆነ ግንዛቤ ጉድለት እንዳለን እየተረዳን ያለ ነው። ይሄን ደግሞ ሊያስረዳ የሚችል በየወረዳው የግንዛቤ አስጨባጭ ኮሚቴ ወይም ደግሞ አስረጅ ኮሚቴ ብለን አቋቁመን እንዲረግ እያደረግን ያለ ነው። ግን ችግሩ ምንድን ነው? የት ላይ ነው ግልጽ ያልሆኑት የት ላይ ነው ችግር ያለባቸው የሚለውን ነገር ለማስረዳት የሚያስችል ተረጋጋ እና ጆሮ ሰጥቶ ሊያደምጥ የሚችል ሰው ነው እየጠፋ ያለው። በዚህ አጋጣሚ በደንብ ተረጋግተን ተቀራርበን ያለውን አጠቃላይ ሁኔታ መረዳዳት ብንችል መልካም ነው ብዬ አስባለሁ። ወይዘሮ ነጻነት የነጋዴው ማህበረሰብ ለግንዛቤ ማስጨበጫ ወደ ተቋቋሙት ቦታዎች እየቀረበ ሁኔታውን በሚገባ እንዲረዳው ይጠይቃሉ። ነጋዴዎቹ በበኩላቸው የምናዳምጠው ሳይሆን የሚሰማን ነው የምንፈልገው ይላሉ። የተሰጠው ጊዜ ገደብ ሳይጠናቀቅ ቅሬታ ለማቅረብ ስንሄድ መጉላላት ነው የሚተርፈን ትላለች የአልጋ ልብስ ነጋዴዋ። ግን ቀደመን ሄደን ቅሬታ ስጡን ስንል ያጉላሉናል። አምስት ሰው ስድስት ሰው ከተቀበሉ በኋላ ከሰዓት ይሉሻል። ሰዓት ሲደርስ ያለውን ሰዓት በምን በምን አድርገው እንድትኖር አላክም ብቻ ደግሞ ለነገ ደግሞ እንባላለን እና ይኸው ይኸው ዛሬ ነው መጨረሻው ቀን የተባለው ከማለፎ በፊት ተብለን ነበር። ይኸው ዛሬ ነው ዛሬም የለም ተባለ። እንደ ሰኞ ደግሞ ተባለ። ጨንቆኛል። ይሄን አሁን ለወደፊቱ ነው ይሄን ስራውን ትቼ አሁን ቤት መቀመጥ ያለኝ አማራጭ ምንም አማራጭ የለኝም። በቃ ምን ለምን ለምን ከመንግስት ጋር የማይሆን ነገር ውስጥ ከመገባባት እርግፍ አድርጎ መተው ነው የሚሻለው። በቃ ሰሚ የለሽም። በቃ ማንም አይሰማሽም። በቃ በሰዎቱ ሽል ስትናገር ስትፈልጊ ያልሆነ ያልሆነ ነገር ተናግረው ሌላ ነገር ውስጥ እንድትገቢ ነው የሚያደርጉት። በመናገር የማትፈልጊውን ነገር እንድትናገሪ ነው የሚያደርጉት። በባለፈው ስብሰባ ላይ ብለን ጠርተናቸው ወደ ክፍለ ከተማ ስንሄድ እዛ ስንሄድ ገና ያኛን አቤቶታ ሳትሰማ ሰማ ፖሊስ እጠራለሁ አለችኝ። ፖሊስ ለምንድን ነው የምትጠሪው? ምን አደረግን? ቅሬታችንን ልናሰማ ነው የመጣነው። ችግራችንን ብሶታችንን ስሙን። እናንተ እንደኛ እህቶቻችን አደራችሁ ሆን እዚህ ድረስ የመጣ ነው ስራ እኮ አለን። እኛም ሱቁን ዘግተን የመጣ የመጣ ነው፣ መንግስት እንዲያውቅ። ኩራትና ኩራን አድማጮች፣ የዚህን ዘገባ ቀጣይና ሙሉን ክፍል በእሑድ ምሽት ይዘንላችሁ እንመለሳለን። አፍሪካ በጋዜጦች ተከታዩና የመጨረሻው ቅንብር ነው። አዘጋጅና አቅራቢ አዳነች ፍስሀዬ ናት። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ የእስያ አይነት የኢንዱስትሪ ልማት እየተከተለች መሆኗ ተገለጸ፣ ኢትዮጵያ ያሉት ስደተኞች ስራ ዕድል እንዲያገኙ በሙያ ማሰልጠን ተጀመረ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ፋይናንሻል ታይምስ ጋዜጣ ኢትዮጵያ ውስጥ በተቀየሰው አዲስ የኢኮኖሚ እቅድ መሰረት በረሃብና የማራቶን ውድድር አሸናፊዎችን በማበርከት ብቻ ትታወቅ የነበረችው አገር ከጥቂት ዓመታት በፊት ከነበረችበት ሁኔታ ጋር ሲወዳደር ፍጹም ተለውጣለች ይላል። በአብዛኛው ከቻይና በሚፈሰው መዋለነዋይ ምክንያት የቻይናን ዐይነት የላቀ እድገት እያሳየች ነው። ካለፉት አስር ዓመታት ወዲህ የኢኮኖሚ እድገቷ በአስር ከመቶ ሲመጥቅ ቆይቷል። ዓለም አቀፍ የገንዘብ ድርጅት በገለጸው መሠረት በሕዝብ ብዛት ከአፍሪካ ሁለተኛ የሆነችው ኢትዮጵያ ኬንያን አልፋ ከምስራቅ አፍሪካ በኢኮኖሚ እድገት የላቀች ሆናለች ሲል ፋይናንሽል ታይምስ ጋዜጣ ላይ የወጣው ጽሑፍ ገልጿል። ኢትዮጵያ የኢሲያን አይነት የኢንዱስትሪ እድገት ለመከተል እየሞከረች ነው። ቻይናን በመሳሰሉት አገሮች ዋጋ እየናረ በመሄዱ ቀጣዮዋ የዓለም አቀፍ ፋብሪካዎች መናኸሪያ ለመሆን አቅዳለች። ዋናው መቀመጫው ሆንግ ኮንግ የሆነው በሐዋሳ ኢንዱስትሪ ፓርክ ያለው የአልባሳት ፋብሪካ ዋና ሥራ አስፈጻሚ ሮጀር ሊ፣ ለትልልቅ ምርቶች የምታመች የመጨረሻዋ ግንባር ትሆናለች ማለታቸውን ፋይናንሻል ታይምስ ላይ የወጣው ጽሑፍ ጠቅሷል። የኢትዮጵያ መንግሥት ሌሎች ዘጠኝ የኢንዱስትሪ ፓርኮችን በሀገሪቱ የመስረት እቅድ እንዳለው ጽሑፍ አውስቶ በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ጽህፈት ቤት ሀገሪቱን በኢንዱስትሪ የማዳበር ፖሊሲን በማንቀሳቀስ ላይ ያሉት ሚኒስትር አርከበ ዑቅባይ ያሉትን ጠቅሷል። ግባችን ኢትዮጵያን ከእርሻ ኢኮኖሚ የኢንዱስትሪ ምርቷ የበላይነት ቦታ ወደሚይዝበት ደረጃ ከፍ ለማድረግ ነው። ቅድሚያ የምንሰጠው ለዚሁ በመሆኑ ዲሞክራሲ የኋላ የሚመጣ ነገር ነው። ማትኮር ያለብን በኢኮኖሚ እድገት ላይ ነው። ይህን የምናደርገውም ፍጹማዊ የፖለቲካ ስርዓት ዕድሜን ለማራዘም ሳይሆን የማንኛውም ሀገር ዋና ግብ ማደግ፣ ሌሎች ሀገሮች የደረሱበትን ቦታ መድረስ፣ የህዝቡን ኑሮ ማሻሻል በመሆኑ ነው ሲሉ ሚኒስትር አርከበ ዑቅባይ ማስገንዘባቸውን ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሁፍ ጠቁሟል። የሀገሪቱ መንግስት እንደ አውሮፓ አቆጣጠር እስከ 2025 ዓ.ም ባለው ጊዜ ውስጥ በ በስምንት ዓመታት ውስጥ ማለት ነው በየዓመቱ 200 ሺህ የስራ ቦታዎችን የመፍጠር እቅድ እንዳለው አቶ አርከበ ዑቅባይ አክሎ መግለጻቸውን ዘገባው ጠቅሷል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ዛይድ ረአድ አልሑሴን ግን የተለየ አመለካከት እንዳላቸው የፋይናንሻል ታይምስ ጋዜጣ ጠቅሷል። ከፍተኛው ኮሚሽነር በቅርቡ አዲስ አበባን በጎበኝበት ወቅት መንግስት ሁኔታዎችን ለቀቅ ካላደረገ በስተቀር ማህበረሰባዊ ውጥረቶች ግለው ከባድ ሁኔታ ሊከተል ይችላል፣ በሀገሪቱ ጠንካራ የኢኮኖሚ እድገት ቢኖርም እንኳን ማለታቸውን የፋይናንሻል ታይምስ ጋዜጣ ድረገጽ አስገንዝቧል። ኢትዮጵያ ውስጥ ባለፈው ዓመት ሰፊ ተቃውሞ ተካሂዶ የነበረ ቢሆንም ሐዋሳ የኢንዱስትሪ ፓርክ ላይ መዋልን ያፈሰሱት የውጭ አገራት ኢንቨስተሮች የአገሪቱ መንግስትንና የማምረት ኢንዱስትሪን ለማዳበር የሚያደርገውን ጥረት እንደሚደግፉ ጽሑፉ አውስቷል። እኛ የምንፈልገው በቂ የሥራ ኃይል ያላት፣ ሸቀጦችን ወደ ውጭ ለመላክ ለባህር ወደብ ቅርበት ያላት፣ የሠራተኞች ክፍያ ዝቅ ያለበት፣ መንግሥት የኢንዱስትሪ እድገት እንዲጠናከር የሚያስፈልግ በሚገባ የተጠና ማዕቀፍ የሚያቀርብበት፣ ለአሜሪካና ለአውሮፓ ገበያዎች ከቀረጽ ነጻ የሆነ ተደራሽነት ያለባት አገርን ነው ሲሉ ዋናው መቀመጫው ሆንግ ኮንግ የሆነው የአልባሳት ፋብሪካ ሥራ አስፈጻሚ ሮጀር ሊ ገልጸዋል። ሌላው ትልቅ ነገር ደግሞ የኤሌክትሪክ መብራት ዋጋ ዝቅተኛ መሆኑ ነው ይላል ጽሑፉ። በሐዋሳ የኢንዱስትሪ ማዕከል ፋብሪካ የከፈተው የኒውዮርክ የአልባሳት ኩባንያ ዋናው የአቅርቦት ኃላፊ ደግሞ መንግሥት ለማድረግ ቃል የገባውን ሁሉ በተግባር ላይ አውሏል ማለታቸውን ፋይናንሻል ታይምስ ጋዜጣ ላይ የወጣው ጽሁፍ ጠቅሷል። የብሪታንያ የዜና ስርጭት ኮርፖሬሽን ቢቢሲ ድረገጽ በበኩሉ አውሮፓ ለመግባት ከኤርትራ ስለሚጎርፉ ስደተኞች ዘግቧል። በብዙ ሺዎች የሚቆጠሩ ኤርትራውያን የተሻለ ኑሮ ፍለጋ ከሀገሪቱ ወጥተዋል። ወደ አውሮፓ መጉረፉን ለማቆም ሲሉ ህብረ ሀገራት አንድ ሐሳብ አፍልቀዋል። ስደተኞችን አሰልጥኖ በተሰደዱባቸው ጎረቤት አገሮች እድል እንዲያገኙ ማድረግ ይላል። እዚህ በሰላም ለመግባት እንችል እንደሆነ እርግጠኞች አልነበርንም፣ በሰላም በመግባታችን ደስ ብሎኛል ሲል አንድ የ19 ዓመት ዕድሜ ኤርትራዊ ስደተኛ መናገሩን በጋዜጣው ጠቅሷል። ከአንድ ጓደኛው ጋር ሆነው ምግብና ውሃ ሳያገኙ ለሁለት ቀናት ያህል እንደ ተጓዙና በአንድ ሁኔታ ኤርትራንና ኢትዮጵያን በሚያዋስነው ድንበር ባሉት የኤርትራ ወታደሮች ተኩስ እንደተከፈተባቸው ወጣቶቹ መግለጻቸውን ዘገባው ጠቅሷል። ከአገር ለመሰደድ የወሰኑት የኤርትራ መንግስት በወታደራዊ አገልግሎት እንዲሳተፉ ስለሚያስገድዳቸው መሆኑን ወጣቶቹ ገልጸዋል ይላል ዘገባው። ወደ ኢትዮጵያ ከሚሰደዱት ብዙ ኤርትራውያን ሜዲትራኒያን ባህርን አቋርጠው አውሮፓ ለመግባት ለመሞከር ሱዳን ወይም ሊቢያ የመሄድ ዓላማ አላቸው። አንዳንዶቹ ደግሞ ኢትዮጵያ ውስጥ ሰፍረው ይቀራሉ። በተሳሰረ የሕገ ወጥ አሸጋጋሪዎች መረብ በኩል ወደ አውሮፓ ለመውጣት በብዙ ሺህ የሚቆጠር ዶላር መክፈል ያስፈልጋል። በዛም ላይ በባህር ሰምጦ መቅረት አለ። በያዝነው ዓመት ብቻ ካለፈው ጥር ወር አንስቶ ማለት ነው፣ ከሁለት ሺ በላይ የሚሆኑ ፍልሰተኞች ሜዲትራኒያን ባህርን አቋርጠው ለመሻገር ባደረጉት ጥረት አልቀዋል ሲል ዘገባው ገልጿል። የኤርትራ ሕዝብ ብዛት ከስድስት ሚሊዮን በታች ሆኖ ሳለ ወደ አውሮፓ የሚሰደዱት ኤርትራውያን ብዛት በሰባተኛ ደረጃ መፈረጁን የቢቢሲው ድረገጽ አውስቷል። የኤርትራ መንግሥት ግን ከኤርትራ የሚሰደዱ ሰዎች ቁጥር አነስተኛ ነው፣ ከአርባ እስከ ስልሳ ከመቶ የሚሆኑት ከኢትዮጵያና ከሌሎች ጎረቤት አገሮች የተሰደዱ ናቸው ይላል። ለጋሾች እና የተባበሩ መንግሥታት ድርጅት ኢትዮጵያ ያሉት ስደተኞች ባሉበት የሥራ ዕድል በመፍጠር እዛው እንዲቆዩ ለማድረግ እየጣሩ መሆናቸውን ዘገባው አውስቷል። ብሪታንያ የአውሮፓ ኅብረትና የዓለም ባንክ ለፕሮግራሙ 500 ሚሊዮን ዶላር ሰጥተዋል። በቅዱ መሰረት በመቀሌ ጂማና ዝዋይ የኢንዱስትሪ ፓርኮች ወይም ማዕከሎች ይመሰረታሉ። 30 ሺህ የሚሆኑ የሥራ ቦታዎች ለስደተኞቹ ይመደባሉ። ኢትዮጵያ ስምንት መቶ ሺህ የሚሆኑ በአብዛኛው ከኤርትራ ከሶማሊያና ከደቡብ ሱዳን የሚጎርፉ ስደተኞችን ታስተናግዳለች። ይህን መሠረት በማድረግም ባለሥልጣኖች በስደተኞች ሰፈሮች ስደተኞቹን በአናጺነት በግንበኝነት በባልትናና ልብስ ስፌት ወጣቶቹን ደግሞ በኮምፒውተር ትምህርት እያሰለጠኑ ናቸው። እንዲህ ዐይነቱን ፕሮግራሞች ለስደተኞቹ ብቻ ሳይሆን በሚሊዮኖች ለሚቈጠሩ ሥርዐት ወጣት ኢትዮጵያውያንም ይጠቅማል ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መናገራቸውን ቢቢሲ ድረ ገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች የዛሬው አፍሪካ በጋዜጣ ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየን። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ19፣ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ አርብ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አብቅቷል። ከሰለሞን ክፍሌ ጋር ያስተናገድኳችሁ ቆንጅ ይታየ ነኝ። ከአቀናባሪው ንጉሱ ታምሬ ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታችኋለን። ነገ ቅዳሜ ሦስት ሰዓት ላይ ከልዩ ልዩ ፕሮግራማችን ጋር እንመለሳለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ በደህና ደሩ።